ባለፉት ስምንት ሳምንታት በአፍሪቃ ሁለት መፈንቅለ መንግስታትና አንድ የከሸፈ የመፈንቅለ መንግስት ሙከራ ተካሂደዋል። እነዚህ በአፍሪቃ የቅርብ ጊዜ ታሪክ አዲስ ክስተቶች ናቸው። ለሳምንታት ከተካሄደ ተቃውሞ በኋላ ባለፈው ጥቅምት የማዳጋስካር ጦር ኃይል የሀገሪቱን ፕሬዝዳንት ከስልጣን አውርዷል። በህዳር ወር ደግሞ በጊኒ ቢሳው የተካሄደው ምርጫ ተጭበርብረዋል ያሉ ወታደሮች ርዕሰ ብሔሩን ከስልጣን አንስተዋል። በታህሳስ መጀመሪያ ላይም ራሳቸውን የጦር ኃይል ታድሶ ኮሚቴ ሲሉ የሰየሙ ወታደሮች የቤኒንን መንግስት ስልጣን ለመንጠቅ ሞክረው ነበረ። ይሁንና በወቅቱ በፕሬዝዳንቱ ዘቦችና በአካባቢው ሀገራት አጋሮች ጣልቃ ገብነት ወዲያውኑ ታስረው የመፈንቅለ መንግስት ሙከራቸው ከሽፏል። በአሁኑ ጊዜ ስምንት የአፍሪቃ ሀገራት በወታደራዊ አገዛዝ ስር ነው ያሉት። ይህም የዶችቨለው ዴቪድ ሂል እንደዘገበው በሳህል በተለይም ፈረንሳይኛ ተናጋሪ በሆኑት የአፍሪቃ ሀገራት ያመዝናል። ለምን ይሆን በአፍሪቃ ሀገራት በተደጋጋሚ መፈንቅለ መንግስት የሚካሄደው? ይህስ ወደ ሌሎች ሀገራት ይዛመት ይሆን? ጃኪ ሲሊየ የደቡብ አፍሪቃው የጸጥታ ጥናት ተቋም በምጻሩ አይ ኤስ ኤስ መስራችና የቦርድ ሊቀመንበር ናቸው። አፍሪቃ በሌሎች ክፍላት ዓለም ከሚገኙ ሀገራት እየተለየች አይደለችም የሚሉት ሲሊየ፣ ሆኖም በርካታዎቹ የአፍሪቃ ሀገራት የተለዩ ተግዳሮቶች እንዳሉባቸው ለዶችቨለ በሰጡት ቃለመጠይቅ ተናግረዋል። በምዕራብ አፍሪካና በሳህል ያለው ተግዳሮት በጣም ፈጣን የህዝብ ቁጥር እድገት አለ። በአካባቢው ባለው አለመረጋጋት ተጠያቂ የሚባሉ በርካታ ወጣቶችና አዋቂዎች ከሌሎች የህብረተሰብ ክፍሎች ጋር ሲነጻጸር የተሻለ የትምህርት ደረጃ ያላቸው ናቸው። ይሁንና ስራ የለም እድልም የለም። እናም ይህ በጣም ተለዋዋጭ ሁኔታ ነው። ምክንያቱም ሁኔታዎችን የሚያባብሱት ምርጫዎች ናቸው። በተለይም ደካማ ተቋማት ባ ላቸው ሀገራት ስልጣን ላይ ያሉ መሪዎች ስልጣናቸውን ለማራዘም ሲሞክሩ ሲል እንዳሉት፣ ችግር አባባሽ ሁኔታዎች በበዙ ቁጥር መፈንቅለ መንግስት ይበልጥ አስኪ ይሆናል። በሌሎች ሀገራት መፈንቅለ መንግስት ሲሳካ ደግሞ ተቃዋሚ ወታደሮች በሀገር ውስጥ እርምጃ እንዲወስዱ የሚያነሳሳ ግፊት ሊፈጥር እንደሚችልም ጠቁመዋል። መቀመጫውን ዩናይትድ ስቴትስ ያደረገው የስልታዊና ዓለም አቀፍ ጉዳዮች ጥናትና ምርምር ማዕከል የዳካር ቅርንጫፍ የአፍሪቃ መርሃ ግብር ተመራማሪ ቤቨርሊ ኦችንግ መፈንቅለ መንግስት የሚካሄድባቸው ሌሎች ምክንያቶችም አሉ ይላሉ። ሁልጊዜም እነዚህን ወደዚያ ሊያመሩ የሚችሉ የተለያዩ ሁኔታዎችን ማወቅ ተገቢ ነው። በጣም ከፍተኛ የማህበራዊ ኢኮኖሚያዊ ቅሬታዎች አሉ። በጦር ኃይሉ ውስጥ ስለ አያያዛቸው ወይም በቂ ክፍያ እየተከፈላቸው ስለመሆኑ ወይም የሚሰሩባቸው ሁኔታዎች ትክክል ናቸው። በመንግስት ላይ ያለውን ቅሬታ ተጠቅመው ቅር የተሰኙትን በጅምላ ለማንቀሳቀስ እና የተቋማትን አንድነት ለማደናቀፍ የሚሞክሩ የውጭ አነሳሽ አካላት አሉ። እነዚህ ሊታዩ የሚገቡ አንዳንድ ምክንያቶች ናቸው። ማንኛውም የመፈንቅለ መንግስት እቅድ ጥብቅ በሆነ ምስጢር ነው የሚጀመረው። ያ ካልሆነ ግን በድርጊቱ የሚሳተፉ ወዲያውኑ ይታሰራሉ። በዚህ የተነሳም ሌሎች ሀገራት የአሁኑን የመፈንቅለ መንግስት ማዕበል መቀላቀል አለመቀላቀላቸውን ለመገመት አስቸጋሪ መሆኑን ሲሊ ጠቁመዋል። ኦቼንግ ማሊ፣ ቡርኪናፋሶ እና ኒጀር በወታደራዊ አገዛዝ ስር እንደሆኑ ያስታውሳሉ። በእነዚህ ሀገራትም አዲስ መፈንቅለ መንግስት ሊካሄድ ይችላል የሚል ስጋት እንዳለ ተናግረዋል። በእርሳቸው አስተያየት በጦር ኃይሉ መካከል መግባባት የሌለባት የቻድ ሁኔታም ክትትል ሊደረግበት ይገባል። ከዚህ ሌላም የጸጥታ ጉዳዮች አዋቂ ኦቼንግ ሲቪሉ ፕሬዝዳንቷ አላሳን ዋታራ አራተኛ የስልጣን ዘመናቸው ላይ የሚገኙባትን ኮት ዲቫርንም አንስተዋል። በተቀሩት የአካባቢው ሀገራት እንደ ኮት ዲቮር ባለ ሀገር ፕሬዚዳንቱ በጣም በዕድሜ የገፉ ሆነው ለአራተኛ ጊዜ አሸንፈዋል። ይህም በተቃዋሚዎች ዘንድ በጣም አወዛጋቢ ነበር። ሀገሪቱ የወታደራዊ ጣልቃ ገብነት ታሪክ ያላት ሀገር ነች። ጊኒ በወታደራዊ አገዛዝ ስር ያለውን የፖለቲካ ሽግግር ጊዜን ለማብቃት ምርጫ እያካሄደች ነው። ነገር ግን ተቃዋሚዎች በዚህ ምርጫ ወይም በተከታታይ ምርጫዎች ላይ ይሳተፋሉ ተብሎ አለመጠበቁ አሁንም አሳሳቢ ጉዳይ ነው። ነገር ግን መፈንቅለ መንግስት የሚያካሂዱ ሁንታዎች ተቀናቃኞችን እንዴት እንደሚይዙ በወታደራዊ ኃይሎች መካከል አንዳንድ ልዩነቶች ነበሩ። ስለዚህ ይህም ትኩረት ሊሰጠው የሚገባ ሌላ ሀገር ነው። ኦቼንግ መፈንቅለ መንግስትን መቀልበስ እንደሚቻልም የቅርብ ጊዜውን የቤኒንን ተሞክሮ አስታውሰዋል አማጽያን ለመፈንቅለ መንግስት ምቹ ሁኔታዎችን ሲያገኙና እቅድ ሲያወጡም እንኳ ለመቀልበስ ጊዜው አይረፍድም። በቤኒን የፕሬዚደንት ፓትሪስ ታሎን መንግስት በጥቂት ሰዓታት ውስጥ ስልጣኑን መልሶ ማግኘት ችሏል። በርካታ ተዋናዮች ረድተዋል። የምዕራብ አፍሪካ አገሮች የኢኮኖሚ ማህበረሰብ ወይም ኤኮዋስ ጣልቃ ገብ ኃይል ወታደሮች፣ እንዲሁም መንግስታቸው ለምዕራባዊ ጎረቤቷ መረጋጋት ፍላጎት ካለው ናይጄሪያ የመጡ ኃይሎች። የቀድሞዋ ቅኝ ገዢ ፈረንሳይም መፈንቅለ መንግስቱን ለማክሸፍ በስለላና በሎጂስቲክስ ደግፋለች። በቅርብ ጊዜ በተካሄዱት መፈንቅለ መንግስቶች ኤኮዋስ እና የአፍሪቃ ህብረት ከአባልነት ማገድና ማዕቀቦችን መጣል ብቻ ነው የቻሉት። ታዲያ በቤኒን የተሞከረው መፈንቅለ መንግስት መክሸፉ ድርጅቶቹ ችግሩን ለመቋቋም የተሻለ ዝግጅት ማድረጋቸውን እያሳይ ይሆን? ሳሌ ይህ ለመሆኑ እርግጠኛ አይደሉም። እርሳቸው እንደሚሉት እርምጃው ችግሩን የመከላከል ውጤት ይኖረዋል የሚባለውን ይጠራጠራሉ። ሆኖም በእርሳቸው አስተያየት አዳዲስ መፈንቅለ መንግስቶች እንደከዚህ ቀደሙ ህዝባዊ ድጋፍ ይኖራቸዋል ብለው አያምኑም። አድማጮች፣ የዛሬው ትኩረት በአፍሪቃ የእስካሁኑ ነበረ። ሂሩት መለሰ ነኝ። ደህና ቆዩኝ።